ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶትኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፕሮፌሰር የቢዮ ወልደ ማርያም በቅርቡ ፕሮፋይል ኦፍ ከሬጅ በሚል ርዕስ የጻፉትን መጽሐፍ ለንባብ አብቅተዋል። ኤርትራ ኋላዊ አገር ሆና መኖሯዋ ምን ያስገኘላት ፋይዳ አለ? በምን ሁኔታ ትገኛለች? ወደፊት እጣ ፈንታዋስ ምን ይሆናል ብለው ያስባሉ? ወደፊት እጣ ፈንታዋ በጣም ፔሲሚስት ስለሆን ስለሱ ባላወራ ይሻለኛል። ያለው ሁኔታ ግን የኤርትራ ህዝብ እነዚህ ሰዎች እኔ እንኳ በረሃይ ያሉ የሚያደርጉት የነበረውን ነገር ማውራት ያው ጊዜ ማስፈጀት ነው። ምክንያቱም ከዛ የመጣ ነው አሁን የምናየው ያለን በኤርትራ ህዝብ ላይ የሚፈጸመው ያለና በትግራይ ህዝብ የሚፈጸመው ያለ ያው ካሪ ኦቨር ነው። የዛሬው አርባ አመት የሚያድርጉት የነበረ በተለይ ሻቢያ ስለአሁኑ ጊዜ ስናወራ ግን ኤርትራ መጥፎ ሁኔታ ነው ያለችው። የተወለደውን ሁሉ መውጣት ነው የሚፈልገው ከጦርነት ሌላ ለኤርትራ ህዝብ የሰጠው ነገር የለም። የኤርትራ ህዝብ ጠግቦም አያውቅም። ይህ መንግስት ነን የሚለውን ሻዕቢያ ከገባ ጀምሮ የኤርትራ ህዝብ እፎ ይብሎ ተኝቶ አያውቅም። ከሶስት መቶ በላይ የሚሆኑ እስር ቤት ያለበት ሀገር የፈለገውን ባለ መለዮ መጥቶ አንተን የሚያዝዝና እነሱም እንደ ብርድ ፈርተ የምትሆንበት ሀገር ነው ያለው። ምንም ቢሆን ለኤርትራ መንግስት የሚከላከልና የሚማጎትለት ሰው ሳይኔ፣ በጣም ነው ማዝ ነው፣ በጣም ነው ማዝ ነው። ከግማሽ ሚሊዮን በላይ ወጣት ከሀገሩ የወጣበት ሀገር ነው። እንዲያውም ችግራችን ምንድን ነው መሰለህ? የኤርትራ ህዝብ እኮ ደካማና ሰነፈኖ እኮ አይደለም፣ ምንም ሊያደርግ ያልቻለው ለዚሁ ለቡድን ወጣትም የለም። ያ የሚቆፍር ያ ለውጥ የሚያመጣ ያ አስተማሪ ይሆናል ብለህ የምትመኝለት የለም፣ ወጣትም የለም። እና ችግራችን ይሄ ነው። ዳት ዋይ ስለ መጪው ምን ይሆናል ስትለኝ ብዙ በዚህ ባላወራ ይሻለኛል የምልህ ለዚሁ ነው። እና ሰውየው በአረጋዎችና ሽማግሌዎችና ህፃናቶችን እንደ ጅሆ አርጎ እንደ ሆስቴጅ አድርጎ ይዞ ያለ ስርአት ነው። ያም ሆነ ይህ ቻሌንጁ ለእኛ ነው፣ በተለይ ለኤርትራኖቹ እኛንን ሰውየውን ማግለል የምንችለው ምክንያቱም የኛ ችግር ስለሆነ ነው። የአንተ አድማጮችን ለማሳዘን አልፈልግም፣ ግን ኤርትራ በጣም በዲስ መል የሆነ ሁኔታ ነው ያለችው። እየጠበቅን ነው። አሁን ምን እንደሚፈጠር አናውቅም፣ ምክንያቱም አካባቢውም ያው ሳትማገዶ ነው ያለው የእሳት ማገዶው እንደሚለበልበው ግን እርግጠኛ ነኝ። እኔ እኔ ችግር ከዛ በኋላ ነው ይ ነው መስልሰጥ የምችለው በመጽሐፎ ላይ እንዳነሱት ፕሬዚዳንት ኢሳያስ አፈወርቄም ብቻ ሳይሆን በርካታም ሰዎች ከትግራይ ወደዛ ሄደው ኤርትራዊ ሆነው በዜግነትም የተለያዩ አስተዋጽኦዎች እስካለፉት ሰላሳ ዓመታት ትግል ውስጥ ሁሉ ተሳትፈዋል። ኢሳያስ አፈወርቂም ቤተሰቦች እንደዚሁ ከዛው ከትግራይ እንደሆነ ጠቅሰዋል። ይህ ለፕሬዚደንቱም ሆነ ለሌሎች የማንነት ጉዳይ ላይ ምን የሚያሳድረው ስነ ልቦናዊ ተጽዕኖዎች አሉት? በአወንታይም ሆነ ባሉታዊ ጎኖ የኢሳያስ አፈወርቂ ሆነ የሌሎች መሰረት ከዛ መሆን ው አንድ ነገር ለማብራት የምትፈልገው ምድን ነው? እርግጥ አቶ ኢሳያስ ቤተሰቦቹ ከትግራይ ከተንዴን የመጡ ቤተሰቦች እንዲሆኑ ግን ለእኔ ይቅር። ኢሳያስ አባቱ ኤርትራዊ ናቸው። ለእኔ እዛ የተወለዱ ናቸው ወይ አባቱ፣ ለእኔ በዜግነት ኤርትራዊ ነው ኢሳያስ። ነገሩ ግን በተለይ አሁን ያጠቀስካትን ነገር ስፔሲፊካሊ ለምንድን ነው የጠቀስኩት፣ አሁን የምናያት ያለን ኤርትራ ከከረን ከአቁርደት ከሐማሴን ከከለ ጉዛይ ብቻ የተሰበሰበባት ሀገር አይደለች ይህቺ ሀገር ከኦሮሞ ከአማራ ከትግራይ መጥቶ የሰፈረበትና ወልዶ ተዋልዶ ኦል ኦፍ ዘም አር ፕሮሚነንት ባይ ዘ ዌይ የጽህፈት ማስተር የሚያደርጉ ትያትሮች አገር የሚመሩ እንዲያውም እንገንጠል እንገንጠል ያሉ ራሳቸው የኤርትራ አይተን አቶ ወልደአብ ወልደማርያም እንዲሁ ከአክሱም ናቸው። አቶ ወልደአብ በአክሱምነታቸው የሚኮሩ ናቸው። ፖስ ወልደአብ ኤርትራዊ ናቸው። ለእኔ ይሄ መልእክት የሚያሳልፈው የነበርኩት እነዚህ እኛ ፒውር ኤርትራ ነኝ ፒውር ኤርትራ ነኝ የሚለኝ ነው። ዋት ፑር ኤሪትራያን ፒውር ኤሪትራያን ደዚ ነው ፒውር ኤርትራ አክቹዋሊ፣ ወለጋ ያለው ሰው ነው እንደሱ ቢለኝ ማማ ወይም ኦጋዴን ያለው እንጂ ኤርትራማ የጣሊያን ሀገር የነበረች ነው እኮ። መአት ስራ የነበረበት ይገ ነው፣ ድቅድቅ ጨለማ እያለ ኢትዮጵያ ትንሽ ብርሃን የነበረበት ነው እኮ። እዛ መአት ነበር ለስራና ለንግድ የመጣው የመጣውና እዛ ወልዶ አፍርቶ የቀረ ስለዚህ፣ ለነዛ አንዳንድ በኤርትራ በኩል ሾቪኒዝም ስለሚኖር አንዳንዴ ለነሱ ለነሱ ነኝ የጠቀስኳቸው እነዚህ በጣም ፕሮሚነንት የሆኑ የኤርትራ ሰዎች የጠቀስኳቸው ለዚሁ ነው። ይሄ ሊሆን የቻለው ደግሞ ለስራ እድል ብለው ባቡር መንገድ ለመስራት ሌላ ውትድርና ባይ ዘ ዌይ ዶንት ፎርጌት ስልሳ ሺህ የሚሆን የኢትዮጵያ ወታደር እንደነበር ከጣሊያን ጋር ተሰልፎ ሳምሃው እነዚህ ተዋልደዋል ለማለት ነው። እንዲህ ጠቅስ አይምግላድ ዩ ሜንሽን ዳት። እና ስለዚህ አሁን የምናያት ኤርትራ ሌሎች እንደሚያስቡባት ሳይሆን ኤርትራ የብዙ ደም ያለባት ነች። ታንክስ ቱ ኢታሊያኖች ጣሊያኖች እዛ መጥተው ስራ በመፍጠራቸው ጣሊያኖች መጥተው ችግርና በማድረጋቸው ይሄን ይሄን ይሄን ብዙ ሰው ተደባልቀዋል ማለት ነው። በተለይ ትሬድ፣ ንግድ መስፋፋት የጀመረው ጣሊያን ኤርትራ ከገባ ነው። ከመሀል ሀገር ማለት ነው። መሀል ሀገር ንግድ ወደ ማሳዋ፣ ወደ ስመራ ምናምን እዛ ሰትል አድርገው የልጅ ልጆቻቸው ናቸው አሁን የምናያቸው ያለን በየቦታው ግማሹ መሪ ሆነው፣ ግማሹ ሳይንቲስት ሆነው፣ ግማሹ የታወቀ ኳስ ተጫዋቾች የነበሩ ኦል ዲስቲንግ የትግራይና የወሎ ደም ያላቸው አሉ ለማለት ነው። እና ሌትስ ኩል ዳውን ማለት ነው ዊ አር ኦል ዘ ሴም አንድ ነን። ችግራችን ሌላ ነው። ችግራችን ድህነት ነው። ባለንበት ቦታ ሆነንም ለድህነት ለመዋጋት እንችላለን። ግን ይሄ የማይሆነውን የዘርና የደምናምን አንስቶ መናገር ግን ጥቅም የለውም ለማለት ነኝ። የጠቀስኩት በመግቢያው ላይ ፕሮፌሰር የቢዮ ወልደማርያም ፕሮፋይል ኦፍ ካሬጅ ኤርትሪያን ስትራግል አገኒስት ኢታሊያን ኮሎኒያሊዝም አንድ ፋሽዝም መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ጌርስ ጥልኝ ከሳሁን የእድል መስጠትህ ባይደወ የእኔ መጽሐፍ አማዞን ሊያገኙ ትችላሉ። ሰው ቢያነበው እንዴት ጥሩ ነበር። እና ደግሞ ዩኒቨርሳል ነው፣ ኤርትራኖች ብቻ ሳይሆን ሌሎችም እንዲያነቡት ብዬ ነው። አመሰግናለሁ።